ሰላም፣ መረጋጋት፣ ጸጥታና ልማት ለማስፈን በዓለም ደረጃ ስልጣኑ ተሰጥቶት የተዋቀረው የተባበሩት መንግስታት በሰላም አስከባሪው ግዳጅ ሲፈተሽ በአህጉራዊ ደረጃ በተለይ በአፍሪካ አብሮ መስራት እንደሚያስፈልግና አዲስ መመሪያ መቅረጽ አስፈላጊ እንደሚሆን የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ኢትዮጵያ ዋነኛዋ የሰላም አስከባሪ ኃይል የሚታሰማራ በመሆኗ በስብሰባው ላይ በመከላከያ ሚኒስቴር ዋና ቺፍ ኦፍ ስታፍ ጄኔራል ሳምራ ዩኑስ ያሰሙት በእኛ በኩል በአፍሪካ ህብረትና ከምስራቅ አፍሪካ በይነ መንግስታት ኢጋድ ጋር አብረን በንዑስ ክፍለ ዓለማዊ እየሰራን ነው የምንገኘው። በተለይ በሶማሊያ በአሚሶም እና በደቡብ ሱዳን በዩናሚስ ስር በመሆን አራት ሺህ ሰራዊታዎቻችንን አሰማርተናል። በአፍሪካ የሰላም አስከባሪ ኃይል ማጠናከር እና ብቃቱን ማሳደግ በሚለው ርዕስ ይህ ጉባኤ እየተካሄደ ያለው የተባበሩት መንግስታት ሰላም አስከባሪ ኃይል በዓለም ሰላምን ለማስፈን ተመራጭ የሆነ ግዳጅ ፈጻሚ ሆኖ ባለፉት አስርት ዓመታት ሆኖ ተገኝቷል። ሰላሙ የተፈለገው ዋነኛው በአፍሪካ ምድር እንደመሆኑ መጠን በአፍሪካ ህብረት የሰላሙና ጸጥታ ኮሚሽነር ስማኤል ሼርግዊ በበኩላቸው በአፍሪካ አሁን አሁን እየተስፋፋላለው ሂደት ይህን መሰል የምክክር መድረክ አስፈላጊ ነበር ከዚህ መነሻነት የአፍሪካ መንግስታት የሰላም ማስከበሩ ተግባር ላይ የማይናቅ አስተዋጽኦ በማድረጋቸውም ጭምር ነው እንደምታውቁት ሁሉ ገለልተኛ ሆኖ የተቋቋመው ከፍተኛ መድረክ ለተባበሩት መንግስታት ዘገባውን አቅርቧል ይህ ለተባበሩት መንግስታት ዋና ጸሐፊው የቀረበው ሪፖርት ለሰላም አቅም ማጎልበት በጋራ መስራትና የህዝብ ተሳትፎ አስፈላጊነት በሚል ነው በዚህም መሰረት ለቀጣዩ አስርተ ዓመታት ምን መሰራት እንዳለበት በሚል ነው። ይህ ደግሞ በዓለም ላይ የተደቀነውን ፈተና ለመቋቋም ሲባል ነው። ወደ ስምሪት እንዴት እንደሚገባ ሁሉን ያካተተ ነው። የባጀት ጉዳይና መዋቅራዊ ለውጥን ሁሉ ያካተተ ነው። ውስብስብ እየሆነ የመጣውን ሁኔታ በጋራ እንዴት እንደሚሰራ የሚቀይስ ነው። እየተስፋፋ የመጣው ኃይል ደግሞ የማይጨበጥ አይነት በመሆኑም ጭምር በተባበሩት መንግስታት የሰላም ግዳጅ የስምርት ከፍተኛ አማካሪ ሌፍትናንት ጀነራል ማክሱድ አህመድ በተግባር ለተሰማሩ ውለታቸውን በማመስገን ነገር ግን አሉ የስነ ምግባር ጉድለቶች የማይታለፉ እና እርምት እንደሚያስፈልግ በመጥቀስ በጥቅሉ በተባበሩት መንግስታት ሰንደቅ ዓላማ ስር የተሰማራው ሰራዊታችን እጹብ ድንቅ የሚባል ግዳጃቸውን እየፈጸሙ ነው። ስለዚህም ደግሞ ወደር ለማይገኝለት አስተዋጽቸው እና ለከፈሉት መስዋዕትነት ላመሰግን ወዳለሁ። ይህ በዚህ ላይ እንዳለ ሆኖ በተሰማሩት አባላት ውስጥ ግዳጃቸውን በአግባቡ መወጣት የተሳናቸውና ስነመግባር ስነ መግባር የጎደላቸው በመኖራቸው ይህንን መሰል አድራጎት የተባበሩት መንግስታትን እና የየሀገራቸውን ገጽታ ዎች ጥላሸት የሚቀቡ በመኖራቸው ነው። ስለዚህ በጋራ አብረን በመስራት ዋስትና እና ተጠያቂነት ያለውን ተግባር መስራት ይጠበቅብናል። በተለይ የስነ ጾታዊ ጥቃት በሚፈጽሙ ላይ በመጨረሻም ፕሬዚዳንት ሙላቱ ተሾመ በጋራ መስራት አስፈላጊ መሆኑን አስምረውበታል። የሰላም ማስከበር ተግባሩ የተባበሩት መንግስታት ቢሆንም ችግሮቹ ተቃለሉ ማለት አልተቻለም። በዚህ አኳያ ሲፈተሽ የተደቀኑት ፈተናዎች ቀላል ባለመሆናቸው ነው። የዓለም አቀፍ ድርጅት በጀት የመመደብም ሆነ በፍጥነት በቂ የሰው ኃይል ማሰማራት የሚያዳግተው ስለሚሆን ነው። ንዑስ ክፍለ ዓለማዊም ሆነ እንደ አፍሪካ ሕብረት የመሳሰሉት በተባበሩት መንግስታት አንቀጽ ስምንት መሰረት በመንቀሳቀስ የድጋፍ አካል ሆኖ መገኘት ያስፈልጋል። ይህም በመረጋጋትና ሰላም ለማስፈን በሚደረገው አካሄድ መስራት ስለሚጠበቅ ነው። ጌታቸው ተድላ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ